ነሐሴ 15 ቀን 2004 ዓ ም ንጋት ኢትዮጵያውያን ከእንቅልፋቸው ሲነቁ የሀገሪቱን መሪ ህልፈት በመገናኛ ብዙሃን ተረዱ። የኢፌሪ መንግሥት የሚኒስትሮች ምክር ቤት ሀገራችንን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት ሲመሩ የቆዩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ካደረባቸው ህመም ለመፈወስ በውጭ በሕክምና ሲረዱ ከቆዩ በኋላ በትናንትናው ዕለት ከምሽቱ አምስት ሰዓት ከ40 በድንገት ማረፋቸውን ለመላው የሀገራችን ህዝቦች በታላቅ ሀዘን ይገልጻል። በህዝባዊ ወያኔ ሐርነት ትግራይ ህወሓት አመራሮች ዘንድ ከተፈጠረው የ1992ቱ ክፍፍል በኋላ ስልጣኑን ሁሉ ጠቅልለዋል በሚል ሲተቹ የነበሩት የአቶ መለስ ዜናዊ ድንገተኛ ሞት በግልጽ የጎዳው ገዢውን ፓርቲ ኢህአዴግን ነበር። የኢህአዴግ አስኳል ተደርጎ በሚወሰደው ህወሓትም ላይ ያሳረፈው በትር ደግሞ ከሁሉም ከፍቷል። ገዢው ፓርቲ የምክትል ጠቅላይ ሚኒስተርነቱን ስልጣን ከውጭ ጉዳይ ሚኒስተርነቱ ጋር ደርበው የያዙትን አቶ ኃይለ ማርያም ደሳለኝን ወደ መሪነት ቦታ መጣ። ከደርግ ጋር በነበረው ውጊያ ያልተሳተፉትና ለወታደራዊ ጉዳዮች ባዳ የሆኑት አቶ ኃይለ ማርያም የሀገሪቱ ጦር ጠቅላይ አዛዥ ሆኑ። በመስከረም 2005 ዓ ም በተካሄደው የኢህአዴግ ምክር ቤትም የገዢውን ፓርቲ ሊቀመንበርነት ተረከቡ። የእርሳቸው መመረጥ ተፈርቶ የነበረውን የሥልጣን ሽሚያ ምስቅልቅል አስቀርቷል። ነገር ግን በትጥቅ ትግል ውስጥ በተሳተፉ የጦር ሰዎች ቁጥጥር ስር ያለው የሀገሪቱን ጦርና የደህንነት መስሪያ ቤቱ ላይ ያላቸው ስልጣን ጥያቄ ውስጥ መግባቱ አልቀረም። ሀገሪቱን በትክክል ማን ነው የሚመራት የሚለው ጥያቄ በሰው ዘንድ እንዲመላለስ አቶ ኃይለማርያምም የራሳቸውን ሚና ተጫውተዋል። በተደጋጋሚ በሰጧቸው መግለጫዎች እርሳቸው የመለስ ውርስ ወይም ሌጋሲ አስፈጻሚ መሆናቸውን መናገራቸውም ይህንን ጥርጣሬ አበርትቶታል። ምናልባት ከቀጣዩ ሀገር አቀፍ ምርጫ በኋላ ጠቅላይ ሚኒስትር ሆነው ሲቀጥሉና የራሳቸውን ካቢኔ ሲመሰርቱ ጡንቻቸውን ያፈረጥሙ ይሆኑ ወይ ሲሉ ተስፋ ያደረጉ ነበሩ። አገር አቀፍ ምርጫው በግንቦት ወር 2007 ዓ ም ተካሂዶ ገዢው ፓርቲና አጋሮቹ የተወካዮች ምክር ቤት መቀመጫን ሙሉ ለሙሉ ማሸነፋቸው ታወጀ። አቶ ኃይለማርያምም ከሁለት ወር በኋላ ገዢው ግንባርን ለሁለት ዓመት ተኩል እንዲመሩ ተመረጡ። ከዚያ ከአቶ መለስ በተረከቡት የጠቅላይ ሚኒስተርነት መንበር እንደሚቀጥሉ ታወቀ። በ208 ዓ ም መስከረም ወር የተሰበሰበው የተወካዮች ምክር ቤትም የሚጠበቀውን የማጽደቅ ሚናውን ተወጣ። እኔ አቶ ኃይለ ማርያም ደሳለኝ በዛሬ ውለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሆኝ የስሰየም ለህገ መንግስቱ ታማኝ በመሆን በቅንነት፣ በታታሪነት ስራዬን ለመፈጸም ቃል እገባለሁ። ጠቅላይ ሚኒስትር ኃይለ ማርያም ከውርስ የተላቀቀ ስልጣናቸውን በተቆናጠጡ በወሩ በኦሮሚያ ክልል የፈነዳው ተቃውሞ ሀገሪቱን የማትወጣበት የፖለቲካ ቀውስ ውስጥ ከተታት። እርሳቸውም ሆኑ ገዢው ፓርቲ ተቃዋሚዎቹ ላነሷቸው ጥያቄዎች ምላሽ ነው ያሏቸውን ለመስጠት ቢውተረተሩም ደማፋሳሹ ተቃውሞ አንዴ ሞቅ፣ ሌላ ጊዜ ጋብ እያለ ቀጠለ። ህዝባዊው ተቃውሞ የአማራና የደቡብ ክልልን ሲያዳርስ መንግስታቸው የአስቸኳይ ጊዜ አዋጅ ደነገገ። አስር ወራት የቆየው የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ሰላምና መረጋጋት መልሷታል በሚል ቢነሳም ተቃውሞ እዚህም እዚያም መፈንዳቱ አላባራም። የጸጥታ ኃይሎች በሚወስዱት እርምጃ የሚሞቱትም ሰዎች ከቀን ወደ ቀን እያሻቀበ መጣ። በዚህ ዓመት ታህሳስ ወር ለ17 ቀናት በስብሰባ ተጠምዶ የከረመው የኢህአዴግ የሥራ አስፈጻሚ ኮሚቴ የማያዳግምና መሠረታዊ መፍትሄዎችን ይዞ እንደሚመጣ ቃል ተገባ። ይሁንና ጠቅላይ ሚኒስትር ኃይለ ማርያም ሳይጠበቅ የሥራ መልቀቂያ ማስገባታቸው መላቅጦ የጠፋውን የኢትዮጵያ የፖለቲካ ቀውስ ይበልጥ አወሳስቦት ቁጭ አለ። በኢህአዴግ ደረጃም በመንግስት ደረጃም የተለያዩ ሪፎርሞችን በመጀመር እነዚህን ሪፎርሞች ለማሳካት ጥረት በሚያደርጉበት ወቅት ላይ እንገኛለን። እኔም በበኩሌ ለእነዚህ ሪፎርሞች መሳካትም ሆነ እንደዚሁም ደግሞ ላስቀመጥናቸው የመፍትሄ አቅጣጫዎች የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአዴግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤ ያለው በየካቲት 8 ቀን 2010 ዓ ም የሥልጣን መልቀቂያ ያስገቡት አቶ ኃይለማርያም እስካሁን በይፋ ያስተላለፉት የገዢው ፓርቲ የሊቀመንበርነት ሥልጣናቸውን ብቻ ነው። የጠቅላይ ሚኒስተርነት የሥልጣን ዘመናቸውን የመቋጨት እንኳ ዕድል ያላገኙት አቶ ኃይለማርያም እርሱንም በይፋ ለማስረከብ ለመጪው ሰኞ ቀጠሮ ተይዞላቸዋል። ተተኪያቸው ዶክተር አብይ አህመድ የጠቅላይ ሚኒስትር ኃይለማርያም ሥልጣን መልቀቅን ተከትሎ የአስቸኳይ ጊዜ አዋጅ የተደነገገላትን ሀገር ወዴት ይወስዷት ይሆን የሚለው የብዙዎች ጥያቄ ነው።